ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሰኔ 12 2012 ዓ ም ዝግጅታችን ጀመረ። ጥያቄውን የሚያነሱ አካላትን ጭምር ማሰር በማሳደድ በማሸማቀቅ የሚደርሱ ጫናዎች ከፍተኛ የነበሩት ይሄ ሁሉ ተቀይሮ ጥያቄውም እንዲመለስ እድል የፈጠረው አሁን ያለው የለውጥ መንግስት በተለይ ክቡር ዶክተር አብይ አህመድ የሚመሩት የብልጽግና ፓርቲ ለዚህ ትልቅ አስተዋጽኦ ያለው በመሆኑ ሊመሰገን እና ስኬታማ ውጤትም እንደሆነ ሊወሰድ ይገባል። የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ ናቸው። አስረኛው የኢትዮጵያ ክልል የሆነችው ሲዳማን በተመለከተ የነበረውን የቀደመ ሂደት የሚያብራሩበትን ዘገባ በአብይ ርዕስ ይዘናል። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94 ነጥብ 3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርላለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮቻችን፣ ዜናውን ማነብላችሁ አዳነች ፍሳዬ ነኝ። በኢትዮጵያ በኮሮና ቫይረስ መያዛቸው የተረጋገጠ ሰዎች ከአራት ሺ አለፈ። ባለፉት 24 ሰዓታት ውስጥ በተደረገው 4809 የላቦራቶሪ ምርመራ 116 ሰዎች የኮሮና ቫይረስ የተገኘባቸው ሲሆን በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 4070 መድረሱን የጤና ሚኒስቴር አስታውቋል። ባለፉት 24 ሰዓታት ቫይረሱ የተገኘባቸው ሰዎች 76 ወንዶችና 40 ሴቶች ሲሆኑ 101 ሰዎች ከአዲስ አበባ ስድስት ከኦሮሚያ 4 ከደቡብ ክልል አንድ ከጋምቤላ አንድ ከአማራ አንድ ከትግራይ አንድ ሰው ከድሬዳዋ አንድ ሰው ደግሞ ከአፋር ክልል ናቸው በሌላ በኩል ባለፉት 24 ሰዓታት ውስጥ የሁለት ሴቶችና አምስት ወንዶች በድምሩ የሰባት ሰዎች ሕይወት አልፏል ከእነዚህ ውስጥ አምስት በለይቶ ማረፊያ የነበሩ አንድ ሰው ከጤና ጣቢያ ሲሆኑ አንድ ሰው ደግሞ በአስከሬን ምርመራ የታወቁ መሆናቸውን የጤና ሚኒስቴሩ ጨምሮ አስታውቋል። በአጠቃላይ በሀገሪቱ ቫይረሱ የተገኘባቸውና ህይወታቸው ያለፈ ሰዎች ቁጥር ሰባ ሁለት ደርሷል። በሌላ መልኩ በትላንትና ሁለት ሰማንያ ስምንት ከአዲስ አበባ ሁለት ከአማራ ሁለት ከሶማሌ ክልል እና አንድ ሰው ከኦሮሚያ በድምሩ ዘጠና ሶስት ሰዎች ያገገሙ ሲሆን በአጠቃላይ በኢትዮጵያ ከበሽታው ያገገሙ ሰዎች ቁጥር አንድ ሺህ ሀያ ሰባት ደርሷል። ሱዳን ውስጥ የጦርነት ወንጀል ፈጽመዋል ተብለው ሲፈለጉ የነበሩት አሊ ኩሻይብ ከአስርተ ዓመታት በላይ ተደብቀው ከቆዩ በኋላ ተይዘው በኒውዘርላንድስ ፍርድ ቤት እንደሚገኙ ታውቋል። ዳርፉር ውስጥ የወሲብ ጥቃትና ሰቆቃ በመፈጸም ሲቪሎችን በመግደል ሲከሰስ የነበረውን ጃንጃዊድ የተባለውን የተዋጊዎች ኃይል ይመሩ ነበር በሚል ነው የተከሰሱት የዓለም አቀፍ የወንጀል ችሎት አቃቤ ሕግ ፋቱ ቤንሱዳ ኩሻይፍ በያዝነው ወር በማዕከላዊ አፍሪካ ሪፑብሊክ እጃቸውን ሰጥተው ወደ ሄግ መተላለፋቸውን ገልጸዋል። ኩሻይፍ እንደ አውሮፓ አቆጣጠር ከ2003 እስከ 2004 ዓ ም በነበረው ጊዜ ውስጥ በሺዎች የሚቆጠሩ ጃንጃውዴ የተባሉ ሚሊሻዎችን ይመሩ እንደነበር ተገልጿል። እነዚያ ሚሊሻዎች በዳርፉር ሕዝብ ላይ የዘር ማጽዳት ተግባር በመፈጸም ተከሰዋል። መንደሮችን የማቃጠል፣ በብዙ ሺህ የሚቆጠሩ ሰዎችን የመግደል ተግባር ይፈጽሙ እንደነበር ተገልጿል። ከአንድ ሚሊዮን በላይ የሚሆኑ ሰዎች ከአካባቢው እንዲፈናቀሉ በማድረግም ሚና ነበራቸው ተብሏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የግል የፖለቲካ ጥቅማቸውን ለማስጠበቅ ሲሉ የቻይናውን መሪ ሺ ጃምፒንግን ጨምሮ ከበርካታ የአገር መሪዎች ጋር የአገርን ብሔራዊ ጥቅም አሳልፎ የሚሰጥ ያልተገባ ግንኙነት ፈጽመዋል ሲሉ የቀድሞ የብሔራዊ ጸጥታ አማካሪያቸው ጆን ቦልተን በመጽሐፋቸው መግለጻቸው ተዘግቧል። እንዲያል ክሶችንና ሌሎች ትችቶችን ይዞ ይወጣል የተባለው የጆን ቦልተን መጽሐፍ በአሜሪካ የፍትህ ሚኒስቴርም የህግ ጥያቄ ተነስቶበታል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አዲሱ የዩናይትድ ስቴትስ የዓለም አቀፍ ሚዲያ አገልግሎት ዋና ስራ አስኪያጅ ማይክል ፓክ የፈጸሙት ከስራ የማባረር እርምጃ እንዳስቆጣቸው ሁለት የሀገሪቱ ምክር ቤት አባላት መግለጻቸው ተዘግቧል። ማይክል ፓክ ስራ እንደጀመሩ የመካከለኛው ምስራቅ ብሮድካስቲንግ መረቦች፣ የነፃ እስያ ሬዲዮ፣ የነፃ አውሮፓና ነፃ አርነት የኪባ ብሮድካስቲንግ ጽህፈት ቤት እንዲሁም የግል ቴክኖሎጂ ድርጅት ኃላፊዎችን ከስራ አባረዋል። ሚስተር ፓክ ስራ ከጀመሩበት የመጀመሪያ ሳምንት ውስጥ እንዲህ አይነት እርምጃዎች መወሰዳቸው ያስደነግጣል። የነፃነትና የዲሞክራሲ ምሰሶ የሆነውን ነፃ አዘጋገብን ከመጠበቅና ከማበረታታት ይልቅ የትራምፕ አስተዳደር የፖለቲካ ፍላጎትን መምረጣቸው እጽኑ አሳዝኖናል ሲሉ ዲሞክራት የተወካዮች ምክር ቤት የገንዘብ ምደባ ኮሚቴ ሊቀመንበር ኒታ ሎይና፣ ዲሞክራቱ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ኤሌት አል ኤንግል የጋራ መግለጫ አውጥተዋል። አሶሽትድ ፕሬስ የዜና አገልግሎት በዘገበው መሰረት ፓክ ኃላፊዎቹን ከስራቸው ሲያባርሩ የሰጡት ምክንያት የለም። የሚኒሶታ ክፍለ ግዛት ሴኔተር ኤሚ ክሎቤሸር ለፕሬዚዳንትነት እየተወዳደሩ ያሉት ጆ ባይደን ለምክትል ፕሬዚዳንትነት አብረዋቸው የሚወዳደሩ ጥቁር ሴት ቢመርጡ የተሻለ እንደሚሆን በመግለጽ ራሳቸውን ለቦታው ከመቅረብ መሰረዛቸው ታውቋል። ባይደን ለምክትል ፕሬዚዳንትነት አብረዋቸው እንዲወዳደሩ የሚመርጡት ሴት መሆኑን መሰረት በማድረግ ጥቁር ሴት እንዲመርጡ ባለፈው ረቡዕ በስልክ እንዳነጋገሯቸው ሴኔተሯ ትላንት ገልጸዋል። በሀገሪቱ ያለውን ሁኔታ ለማርገብ ከተፈለገ ጥቁር ሴት መምረጥ የሚያስፈልግበት ጊዜ ነው ሲሉ ክሎበሸር ኤምኤስኤንቢሲ በተባለው የቴሌቪዥን ጣቢያ ተናግረዋል። የተባበሩት መንግስታት ድርጅት የኒውክሌር መሳሪያ አገልግሎት ይፋ ያልተደረገ የኒውክሌር ንጥረ ነገር ተቀምጦባቸዋል የተባሉ ሁለት ቦታዎችን ለተቆጣጣሪዎች ክፍት እንድታደርግ ኢራንን ጠይቋል። ይህ ውሳኔ የጸደቀው ዓለም አቀፍ የአቶሚክ ኤነርጂ አገልግሎት በተባበሩት መንግስታት ድርጅት ባደረገው ስብሰባ ላይ ነው። ኢራን ለወራት ያህል በተጠቀሱት ቦታዎች ተደራሽነት እንዲኖር ባለመፍቀዷ ወደ ዲፕሎማሲያዊ ውጥረት አምርቷል። የውሳኔውን ሀሳብ ያቀረቡት ብሪታንያ፣ ፈረንሳይ እና ጀርመን ሲሆኑ ዩናይትድ ስቴትስ ደግፈዋለች። ቻይና ግን ተቃውማለች። በመጨረሻም የኮቪድ-19 አጫጭር ዜናዎች። በዓለም ደረጃ የኮቪድ-19 በሽተኞች ቁጥር ማሻቀቡ ቀጥሏል። የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሰረት በአሁኑ ወቅት በዓለም ደረጃ ከ8.5 ሚሊዮን በላይ የኮቪድ-19 በሽተኞች አሉ። ዩናይትድ ስቴትስ ከ2 ሚሊዮን በላይ የቫይረሱ በሽተኞች አሏት፣ ከዓለም ቀዳሚ ቦታ ትይዛለች። ቀጥላ ብራዚል ስትሆን 978 ሺህ የቫይረሱ በሽተኞች አሏት። ሦስተኛዋ ሩሲያ ከ568 ሺህ በላይ የኮሮና ቫይረስ በሽተኞች አሏት። የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሰረት በብራዚል በቫይረሱ የሞቱ ሰዎች ቁጥር 47748 ነው። የሀገሪቱ ፕሬዚደንት ጀር ቦልሶናሮ ግን ከኢንፍሉዌንዛ እያላለፈ ነው በማለት ሲያቃልሉት ቆይተዋል። የሀገሪቱ የንግድ ተቋማት ስራቸውን እንዲቀጥሉና ክፍላተ ግዛት የጣሉትን የእንቅስቃሴ ገደብ እንዲያላሉ ሲገፋፉ ቆይተዋል። በሌላ ዜና ደግሞ አንድ አዲስ የተባበሩት መንግስታት ድርጅት ዘገባ በገለጸው መሰረት በኮሮና ቫይረስ ምክንያት ልጆች በድረገጽ መስመር በኩል የጥላቻ የማስፈራራት ተግባር እና የጥቃት ሰለባዎች እየሆኑ ናቸው። ትምህርት ቤቶች በተዘግቡበት በአሁኑ ወቅት መሄጃ ስለሌላቸው ከሚያዋክቧቸው ቤተሰቦች ጋር መዋልና ማደር ይገደዳሉ ይላሉ ጠበብት። በአጠቃላይ በዓመት አንድ ቢሊዮን የሚሆኑ ልጆች በአካል በወሲብና በስነ ልቦናዊ ጥቃት እንደሚሰቃዩ አሁን ደግሞ በኮቪድ-19 ምክንያት እየባሰ መሄዱ ተዘግቧል። አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል። መልካም ጊዜ እንመኛለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ህርዝ በ25 ሜትር ባንድ በ1240 ኪሎ ህርዝ በ31 ሜትር ባንድ በ9485 ኪሎ ህርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሰኔ 12 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ አት ቪኦኤ አማህሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አጥፊዎች ተጠያቂነት እንዲረጋገጥ፣ የተበደሉ ሰዎች እንዲካሱ፣ የደረሰ ቁስል እንዲሽር ተቻለንን አስተዋጽኦ ለማድረግ ተግባራችን ስራችን፣ ኃላፊነታችን ስለሆነ ይህንን እናደርጋለን። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ናቸው። የኦሮሞ ፌዴራሊስት ኮንግረስ ያቀረበውን አቤቱታ በተመለከተ ማብራሪያ ሰጥተውናል። በሁለተኛው አጋማሽ ላይ እናስደምጣችኋለን። አድማጮች፣ የኮሮና ቫይረስ ስርጭትን ለመቅታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ሲዳማ አስረኛው የኢትዮጵያ ብሔራዊ ክልላዊ መንግስት እንዲሆን ህገ መንግስታዊ መብት እንዲከበር ያስቻለው እውነተኛ የፌዴራሊዝም ስርዓት መሆኑን የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ ተናገሩ። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በበኩላቸው ለሲዳማ ህዝብ ደስታቸውን ገልጸው በክልሉ በብዛት የሚነሱ የክልል ጥያቄዎችን በተመለከተ አንደኛው እግር እዚህ፣ ሌላኛው እግር ደግሞ ሌላ ያደረጉ የፖለቲካ ትርፍ ለማግኘት የሚሯሯጡ አካላትን መከተልና ትላንት የህዝቦችን መብት አፍኖ ካቆየው ስርዓት ጎን መቆም ኪሳራ እንጂ ትርፍ የለውም ብለዋል። የደቡብ ክልልን በአዳዲስ ክልሎች ለማደራጀት የተጀመረው ውይይት ገና ያልተጠናቀቀ መሆኑን የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጥላሁን ከበደም አስታውቀዋል። ዮናታን ዘብዲዮስ ስርስር አለው የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ ትናንት ከደቡብ ክልል ምክር ቤት ስልጣን የተረከበው ሲዳማ አስርኛው የኢትዮጵያ ብሔራዊ ክልላዊ መንግስት ሆኖ እንዲደራጅ ያደረገውና በክልል መደራጀት ህገ መንግስታዊ መብቱን ያስከበረለት በለውጥ መንግስት የተመራ ነው ያሉት እውነተኛ የፌዴራሊዝም ስርዓት መሆኑን ተናግረዋል። ባለፉት 27 ዓመት በህገ መንግስቱ ላይ የብሔር ብሔረሰቦች መብት ለማስከበር በግልጽ የተቀመጡ አንቀጾች አሉ። ማንኛውም ብሔር ብሔረሰብ የራሱን አስተዳደር የመመስረት ቋንቋውን፣ ባህሉን የማሳደግ ሙሉ ነጻነት በህገ መንግስቱ ይሰጣል። ነገር ግን ይሄ ሳይተገበር ላለፉት 27 28 ዓመታት የቆየንበት ጊዜን ይልቁንም ጥያቄውን የሚያነሱ አካላትን ጭምር ማሰር በማሳደድ በማሸማቀቅ የሚደርሱ ጫናዎች ከፍተኛ የነበሩት፣ ይሄ ሁሉ ተቀይሮ ጥያቄውም እንዲመለስ እድል የፈጠረው አሁን ያለው የለውጥ መንግስት፣ በተለይ ክቡር ዶክተር አብይ አህመድ የሚመሩት የብልጽግና ፓርቲ ለዚህ ትልቅ አስተዋጽኦ ያለው በመሆኑ ሊመሰገን እና ስኬታማ ውጤትም እንደሆነ ሊወሰድ ይገባል። አቶ ጥራቱ ሲናገሩ ማንነታቸውና ስማቸውን ባይገልጡም ብልጽግና አህዳዊ ነው እያሉ መንግስት ያገኘውን ተቀባይነት ለማጠልሸትና ህዝቡን በማደናገር ሰላም እንዳይኖር ለማድረግ የሚንቀሳቀሱ ኃይሎች ያፈሩበት ተግባር ነው ብለዋል። አንዳንዶች እንደሚያነሱት የብልጽግና ፓርቲ የፌዴራል ስርዓቱን የማይደግፍ ነው፣ የብሔር ብሔረሰቦችን መብት የሚጋፋ ነው፣ በሬ ወለደ ለማጥላላት የሚያደርጉት ስራ ነው የነበረው። በተግባር የሚያረጋግጥ መንግስት የሚያደርገውን ነው። ብልጽግና ፓርቲ ያደረገው ይህንን የሲዳማን ጥያቄ መልስ ሲሰጥ ምን ያህል ለእውነተኛ ፌዴራል ስርዓት መተግበር ቁርጠኛ እንደሆነ ለብሔር ብሔረሰቦች መብት መከበር ቁርጠኛ እንደሆነ ያረጋገጠበት፣ አህዳዊ ሳይሆን ፌዴራል ስርዓትን የሚያጎለብት ፓርቲና መንግስት መሆኑን ያረጋገጠበት በመሆኑ ይሄ ለፓርቲው ለመንግስታችንም ትልቅ ስኬት ነው። አቶ ጥራቱ የደቡብ ክልል ለሲዳማ ክልል የክልልነት ስልጣን ማስረከቡን ተከትሎ በሰጡት መግለጫ ስልጣን ከተረከብንበት ደቂቃ ጀምሮ ትግላችን መልኩን ቀይሯል፣ ከህዝቡና ከወጣቱ የሚጠበቀው ከድህነት ጋር መጋፈጥ ነው ሲሉ በአጽንኦት ተናግሯል። ልል ራእይ አድርጎ የሚንቀሳቀሰው ልማት፣ መልካም አስተዳደር፣ አብሮነት፣ አንድነትን እንደ ዋና ራእዩ አድርጎ የህግ የበላይነት የሚረጋገጥበትና ሰላም ከሁሉም አካባቢዎች በተሻለ ሁኔታ ደግሞ የበለጠ የሚረጋገጥበት ይሆናል ማለት ነው። ሰላማ መፍቱን ለማስከበር ከብሔር ብሔረሰቦች ጋር እንጂ ብቻውን አልታገለም። በመሆኑም የስዳማ ሕዝብ ከሌሎች ብሔር ብሔረሰቦችና ሕዝቦች ጋር ያገኘውን ድል ትሩፋት አብሮ ይቋደሳል ብሏል። የክልል የመደራጀት የመጨረሻ ግብ አይደለም። ለሕዝባችን አንዱ የአደረጃጀቱ መመለስ ዘመናት ጥያቄ በመሆኑ እንደ ትልቅ ስኬት ይወሰዳል። ግን ቀጣይ ትልቅ ስራ የሚጠብቀን ነው የሚሆነው። ከምስረተው በኋላ ሰላምን ማረጋገጥ ይጠበቅብናል። ልማትን ማረጋገጥ በተለይ የስርአት ወጣቶች በስፋት ያሉበት ነው። በርካታ ምሁራን ስራ አሁን የላቸው እኩልነትና ፍትሃዊነትን የምናረጋግጣለን። ማንም በስጋት ውስጥ አይኖርም። የሚመሰረተው አዲስ ክልልም የሀገርን አንድነት ማዕከል ያደረገ ይሆናል ነው ያሉትም። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ሪስቱር በበኩላቸው የሰዳማ ህዝብ በክልል መደራጀቱን ተከትሎ የተሰማቸውን ደስታ ገልጠዋል። በክልሉ ባያለው የሚነሱ የክልል ጥያቄ በተመለከተ ውሏቸውና ውላቸው የማይታወቁ ቃላትን መከተልና ትናንት የህዝቦችን መፍት አፍኖ ካቆየው ስርዓት ጎን መቆም ኪሳራ እንጂ ትርፍ የለውም ብሏል። ይሄ መንግስት እና ይሄ ፓርቲ የህዝቡን ፍላጎት አዳምጦ የሚመልስ ፓርቲ እንደሆነ በሁላችን ውስጥ መተማመን ከተፈጠረ የፖለቲካ ትርፍ ለማግኘት የሚሯሯጡ አለ። በዚህ አጋጣሚም እነሱ ጀግና ሆነው ለመውጣት የሚፈልጉ በየአካባቢ የተፈለፈሉ መቀመጫቸው አንድ እግራቸው አንድ ቦታ፣ ሌላ እግራቸው ሌላ ቦታ ያደረጉ አለ። ያ አያዋጥ። ስለዚህ ይሄኛውን ትክክለኛውን የህዝባችንን ጥያቄ የሚመልስ ስርዓት አግኝተናል። ስርዓቱ ደረጃ በደረጃ ጥያቄ ይመልሳል። የክልሉ መንግስትም ይሄን እንዲሆን ከፌዴሬሽን ምክር ቤት ጋር ከፌዴራል መንግስት ጋር ተባብሮ ይሰራል። የህዝብ ጥያቄ በሰለጠነ በሰከነ መንፈስ ሰላማዊና ዲሞክራሲያዊ በሆነ መንገድ እንጂ ጥላቻን በሚነዛ ሁኔታ እንደማይፈታ ተናግሯል። ከ14 በላይ ዞኖች ክልል ካልሆን እያሉ ሰርክ የሚጎተጉቱትን ክልል የሚመሩት ምክትል ርዕሰ መስተዳድር አቶ ርስቱ ህገ መንግስቱ ብዙ ጉድለቶች እንዳሉበት ተናግረው የህዝብ ጥያቄ በስብሰባና በጅምላ ሀሳብ የሚመለስ ባህል መሆኑ የደቡብ ክልል የሁሉንም ጥያቄ እስክመልስ ተጠናክረው ይቀጥላል ነው የሚሉት። በስርዓት እስከምንለውጠው ጊዜ ድረስ በህግ መገዛት አለን በህገ መንግስት ስርዓት መመራት አለበት። ስለዚህ ክልሉ መቀጠል አለበት። ክልሉ የመጨረሻ የጠሩ ህዝቦች ቦታ ቦታ እስኪይዙ አደራጅቶ እስከሚወጣ መስራት መቀጠል አለበት። ካልሆነ የዋህነት ነው። ካልሆነ መብታችንን ሜዳ ላይ መጣል ማለት ነው። ስርዓት አልበኝነት የሰፈነበት ምድር ይኑረን ማለት ነው። በየአካባቢ መንግስት ከሌለ አይንሰላችሁ፣ ሁሉም ጉልበተኛ ተነስቶ የፈለገውን የሚያደርግበት ህዝብ ዋስትና የሚያጣበት ሁኔታ ይፈጠራል። በህገ መንግስት መሰረት የተቋቋመ ዞን መስራት አለበት። በህገ መንግስት መሰረት የተቋቋመ ልዩ ወረዳ መስራት አለበት። ወረዳ፣ ቀበሌ መስራት አለበት። በጠቅላይ ሚኒስትር አብይ አህመድ የተዋቀረው ሰማኒያ አባላትን የያዘው የሰላም አምባሳደሮች ኮሚቴ የደቡብ ክልልን በአዳዲስ ክልሎች ለማደራጀት የተጀመረው ውይይት ገና ያልተጠናቀቀ መሆኑን የደቡብ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጥላሁን ከበደ አስታውቀዋል። የቀሩትን እናስተካክል፣ በዚህ አግባብ ልታረም ይገባል ተብሎ በጋራ ተማምነን ዋናውና ና ህገ መንግስታዊ ስራ ተከትሎ ሊመልስ የሚችለው የፌዴሬሽን ምክር ቤቱ ስለሆነ ለወደ ምክር ቤቱ መሄዳለበት ተብሎ ስለተላለፈ በዚህ በደም ቢወሰድ በጣም ጥሩ ነው የሚሆነው። ትልቁ ካድራ ጋር የቀረበው ሌሎች ህዝቦችን በተመለከተ በብቃት በባለቤትነት ተከታትላችሁ በጣም በአጭር ጊዜ ውስጥ የህዝቦች ጥያቄ ህገ መንግስታዊ ስራ ተከትለው እሱ በሚፈልገው ና ወይም በአንኳ ሊመለስ ይገባል። ይህ ልትናቸው መፈላካችሁ። ቀጥሎ የተባለው አስተያየት የስዳማ ክልል ስልጣን ይረከብ እንጂ የንብረት ክፍልን ጨምሮ ከደቡብ ክልል ጋር ያልጨረሷቸው ጉዳዮች መኖሩ ትናንት በተደረገው የክልሉ ምክር ቤት ጉባኤ ተገልጧል። በዚህና በቀጣይ በአዲሱ ስዳማ ክልል በሚሰሩ ጉዳዮች ላይ ሰሞኑን ተጨማሪ ዘገባ ይዤ ይመለሳለሁ። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታን ዘብዲዎስን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ገዢው ፓርቲ ከህግ አግባብ ውጭ የህዝብ ተቀባይነትን ለማግኘት ያደርገዋል ያለውን ሩጫ በአስቸኳይ እንዲያቆም ጠየቀ። በደቡብ ክልል የተነሱ ጥያቄዎችን ለመመለስ ያዘጋጀው የአወቃቀር ዘዴም የተሳሳተ አካሄድ ነው አለ መለስካቸው አማሃ ዝርዝሩን ያስደምጠናል ኢዜማ ይፋ ያደረገው መግለጫ እንደሚያመለክተው በደቡብ ክልል በአሁኑ ወቅት በተለያየ መልኩ የሚቀርቡ ጥያቄዎች ራስን በራስ የማስተዳደር ጥያቄዎች ናቸው ፓርቲው ለእነዚህ ጥያቄዎች ድጋፉን ገልጾ ከህብረተሰቡ ለሚነሱ ጥያቄዎች ቀጥተኛና ዘላቂ መፍትሄ መስጠት ሲገባ ጊዜያዊና የህዝቡን ጥያቄ የማይፈቱ አማራጮችን በማቅረብ የህዝብን እውነተኛ የፍትህና የዲሞክራሲ ጥያቄዎችን ማፈን ተገቢ አይደለም ይላል የፓርቲው መግለጫ። አክሎም ገዢውን ብልጽግና ፓርቲ በህገ ወጥ መንገድ የህዝብ ተቀባይነትን ለማግኘት እየሰራ እንደሆነም ይከሳል። ይህን እንዲያብራሩ የኢዜማን ሊቀመንበር አቶ የሸዋስ አሰፋን ቪኦኤ ጠይቋቸዋል። ክልል በተለያዩ ዞን የወረዳና የተለያዩ የመንግስት መዋቅር ያሉ ሰዎች የገዢው ፓርቲ አካል የነበሩ ከዚህ በፊት ሲያስሩ ሲገርፉ የነበሩ ሰዎች ናቸው። አሁን ተርማቸው ሊያልቅ ከትግስቶ ያነሱ ጊዜ ነው የቀራቸው። ከዚህ በፊት ያላነሱትን ነገር የህዝብ ተቆርቋሪ በመምሰል በመቶ ፐርሰንቱ ድምፅ ወስነናል፣ ወረዳ እንዲሆን፣ እሱን እንዲሆን እያሉ እነሱ ናቸው እየገቡት ያሉ። ይህ ህዝቡ አብሮ ነው የኖረው፣ ወደፊትም አብሮ ነው የሚኖረው። በፍጹም በፓርቲዎች ደረጃ ወይም በቡድኖች ደረጃ ያንበዳ አይደለም፣ በየትኛውም አካባቢ ያለ ህዝብ ስለዚህ እነዚህ በትግል የወረዱ እውነት ለመናገር በህዝቡ ትግል ትክክል አይደላቸውም ተብለው ከሁለት ዓመት በፊት በህዝብ የተሸነፉ ሀይሎች ናቸው። ልክ እንደ ክልል አድራጊ ዞን አድራጊ ወረዳ አድራጊ ሆነው ተቀመጡት እና ይህ ትክክል አይደለም። ከታች ከህዝቡ ነው መምጣት ያለበት ማስፈጸም ያለበት ደግሞ በትክክል ከዚህ በፊቱ በተጭበረበረ ምርጫ መቶ በመቶ ተገኘ በተባለ ድምጽ የተመረጡ ሰዎች ሳይሆኑ ትክክል የተመረጠው ሰው ነው። ይህን ማስፈጸን የሚል ምልከታ ነው ያለን። አቶ የሸዋስ ፓርቲያቸው በአሁኑ ጊዜ በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል የተነሱትን የአስተዳደር አደረጃጀት ጥያቄዎች እንዴት እንደሚመለከታቸውም በዝርዝር አስረድተዋል። በመጀመሪያ ደረጃ እነዚህ ጥያቄዎች በዚህ ልዩ ወቅት ለመፍታት የሚካሄድበትን መንገድ ትክክል አይደለም የሚል አቋም ፓርቲያቸው ያራምዳል። በመሰረቱ እኛ የኢትዮጵያ ውስጥ የተፈጠረው የክልልና የዳደማቁቃቀ ተገቢ እንዳልሆነ በተለይ ደግሞ የደቡብ ክልል ብሎ አንድ ላይ በመጨምለቅ የተደረገ ስለሆነ ትክክል እንዳልሆነ ሳክል ተስክበው እናምናለን። በሁለት ምክንያት አሁን ወቅቷ አይደለም ብለን እናስባለን። የመጀመሪያው የክልልነት ጥያቄ ወይም የአስተዳደሩ ወሰን ጥያቄ የህዝብ ይሁንታ የሚጠይቅ በመሆኑ አሁን ደግሞ ኮሮና ቫይረስ ምክንያት የህዝብ ውይይት ለማድረግ የማያስችል ሁኔታ ስለሆነ ያለ የህዝብ ፈቃድ መደረግ የለበትም የሚል ጠንካራ ማለት በኢዜማ እምነት አሁን በስልጣን ላይ ያለው መንግስታዊ አስተዳደር በፌዴሬሽን ምክር ቤቱ የስልጣን ጊዜውን ያራዘመ ቢሆንም በመሰረቱ ዘላቂ ውጤት ያላቸውን ተግባራት ማከናወን የለበትም። የ2012ን አገር አቀፍ ምርጫ ለማካሄድ እንደማይቻል ታምኖ ህጋዊ መፍትሔ ሲፈለግ ኢዜማ ያቀረበው መፍትሔም በስልጣን ላይ ላለው መንግሥት ገደቦች በማዘጋጀትና ከአንድ ዓመት የማይበልጥ ጊዜ በመስጠት ዴሞክራሲያዊ ምርጫ እንዲካሄድ እንደነበረ ያስታውሳል። አሁን በደቡብ ክልል ገዢው ፓርቲ የሚያደርገው ግን ከዚህ የዘለለና የመብት ሰጭነትና ነሽነትን ፍላጎት የሚያሳይ ነው ብለዋል። እንደሚታወቀው መንግስት የተመረጠበት ጊዜ አልቆ የሽግግሩን ጊዜ እንዳለ ታሳቢ ያደርገን ስልጣኑን በፌዴሬሽን ምክር ቤት ምንድን አስረዝሞ ነው ያለው እና በሚያስረዝኑበት ጊዜ ከዚህ በፊት በነበረን መግለጫ ሁለት ነገር፣ አንደኛ ጊዜው መወሰን አለበት፣ ሁለተኛ ደግሞ የሚሰራቸው ስራዎች በቀጣዩ መንግስት ላይ ተጽዕኖ የማያሳድሩ መሆን አለባቸው። በሌላ አነጋገር የተገደበ ስልጣን ነው ሊኖረው የሚገባ የሚል ጠንካራ አቋም ነበረ። ይሄ የስልጣን ጊዜያቸው ያለቁ የዞን ቤት አባላት፣ የወረዳ ምክር ቤት አባላት ሌላ ክልል እንዲዋቀር እንደዚህ በመሳሰሉ ነገሮችን ለማድረግ የሚገፉት አካሄድ የህዝብን ፈቃድ ያልጠየቀ ና ዝም ብሎ በእነሱ በፓርቲ ስሜት ብቻ ስለሆነ፣ ስለዚህ ዋናው ተጠያቂ ገዢው ፓርቲ እና በዚያ አካባቢ ያሉ ካድሮች ናቸው። ይህንን በአስቸኳይ ማቆም አለባቸው። የህዝብ ፈቃድ መጀመሪያ መት አለበት የሚል ለኛ ምነት የኢዜማ መግለጫ። በመጨረሻም ገዢው ፓርቲ ይህን ድርጊቱን ቀጥሎ በዚህም ምክንያት በሰው ህይወትና ንብረት ላይ ለሚደርስ እያንዳንዱ ጉዳት ቀጥተኛ ተጠያቂ በራሱ ተነሳሽነት ጉዳዩን እየገፋ ያለው ገዢው ፓርቲ እንደሚሆን ያሳስባል። መግለጫው ላነሳው ጥያቄና ክስ ከገዢ ፓርቲ ወገን ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ። ከአዲስ አበባ አድማጮች በዚህ ጉዳይ ላይ ከመንግስት መረጃን ለማግኘት ያደረግነው ነው ጥረት አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። ወደ ተከታዩ ዘገባ እንለፍ። በሀሮማያ ዩኒቨርሲቲ የሚገኘው ለይቶ ማቆያ መሰረታዊ የሆኑ አገልግሎቶች የተሟሉለት መሆኑን ገለጸ። የዩኒቨርሲቲው የሕዝብና የዓለም አቀፍ ግንኙነት ዳይሬክቶሬት ዳይሬክተር አቶ አለምሸት ተሾመ በለይቶ ማቆያ ውስጥ የምትገኝ ወጣት በማቆያው መሰረታዊ አቅርቦት አልተሟላም በሚል ለአሜሪካ ድምጽ የገለጸችው ከእውነት የራቀ ነው ሲሉ አስተባብለዋል። የዩኒቨርሲቲው ለይቶ ማቆያ አስተባባሪ እና ጠቅላላ ሐኪም የሆኑት ዶክተር በረከት አብ ነጋሽ በበኩላቸው ሰዎች ወደ ማቆያው ሲገቡ የስነ ንቦና ጫና ሊፈጥርባቸው እንደሚችል ጠቁመዋል። ስመኝሽ የቆየ ዝርዝር አላት። ለኮሮና ቫይረስ ተጋላጭ ለሆኑ ሰዎች የለይቶ ማቆያነት አገልግሎት መስጠት ከጀመሩ ከፍተኛ ትምህርት ተቋማት መሀል አንዱ በሆነው የሀረማያ ዩኒቨርስቲ ውስጥ የነበረችው የ18 ዓመት ወጣት ህይወት ገዛኸኝ በለይቶ ማቆያው ላሉ ሰዎች ከምግብ ጀምሮ ለኑሮ የሚያስፈልጉ መሰረታዊ ነገሮች እንዳልተሟላላቸውና የቫይረሱ መከላከያ የሚሆን የፊት መሸፈኛ ጭንብልና ጓንት እንደማይሰጣቸው በሕክምና ባለሙያዎችም ምንም አይነት ክትትል እንደማይደረግላቸው ገልጻ ነበር። በጉዳዩ ላይ አስተያየቱን የሰጠው ሀረማያ ዩኒቨርሲቲ በበኩሉ በወጣቷ የቀረበውን ወቀሳ እንደማይቀበለው ገልጾ ማንኛውም ከቫይረሱ ጋር ንክኪ እንዳለው ተጠርጥሮ ወደ ለይቶ ማቆያው የሚገባ ሰው የተሟላ የመጠለያ፣ ምግብ፣ ውሃና ሕክምና ያገኛል ብሏል። የዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ዳይሬክቶሬት ዳይሬክተር አቶ አለምሸት ተሾመ እንደሚያስረዱት ከመጋቢት ሀያ አንድ ጀምሮ የለይቶ ማቆያነት አገልግሎት መስጠት የጀመረው የሀረማ ዩኒቨርሲቲ እስካሁን አንድ ሺ ሁለት መቶ አስር ሰዎችን ያስተናገደ ሲሆን ወደ ማቆያው ለሚገቡ ሰዎች በሙሉ ከተማሪዎች ያቀርብ የነበረውን ምግብ አሻሽሎ እንደሚያቀርብ ይናገራሉ። ወደ ማቆያው የሚገቡ ሰዎች የቶሎ አገግመው ወይም ደግሞ ጉዳት ውስጥ እንዳይገቡ በሚያስችል መልኩ የተመጣጠነ ምግብ እንዲያገኙ የስነ ምግብ ባለሙያዎች ባቀረቡት ሜኖ መሰረት የምግብ አገልግሎት እየተሰጠ ነው። ለሚገቡ ሰዎች ራሱ አንሶላም ብርድ ልብስም እያቀረብን ነው ያለ ነው አቶ አለምሸት ጨምረው ሶስት ሺ አራት መቶ አንድ ክፍሎች ባሉትና በአሁኑ ሰዓት ከሀረሪ ሶማሌና ከኦሮሚያ ምስራቅ ሀረርጌ አካባቢ የመጡ ሁለት መቶ ዘጠና ሰዎችን እያስተናገደ በሚገኘው የሀሮማያ ዩኒቨርሲቲ ቫይረሱ እንዳይዛመት አስፈላጊ ጥንቃቄ እየተደረገ እንደሆነ ይገልጻሉ። ወደ መጸዳጃ ቤት ሲሄዱ፣ ሻወር ቤት ሲሄዱ፣ ያው ለይቶ ማቆያ የተማሪዎች ዶርሚተሪ የነበረ ስለሆነ መታጠቢያ ክፍልን በጋራ ነው የሚጠቀሙት። እዛ መታጠቢያ ክፍል ኮንታሚኔሽን ወይም ደግሞ በመነካካት ችግር እንዳይፈጠር የጓንትም አፍና ፍንጫ መሸፈኛ ጭንብልም ይሰጣል። እዛ ውሃም ዲስኢንፌክታንትም ወይም ደግሞ የጸረ ተሕዋሲያን ተከላክሎ ይቀመጣል። ሌላው አስተያየታቸውን የሰጡንና እስካሁን በለይቶ ማቆያው ገብተው በተደረገላቸው ምርመራ የኮሮና ቫይረስ ተገኝቶባቸው ወደ ማገገሚያ ስፍራ የተወሰዱ ሀያ ስምንት ሰዎች እንዳሉ የነገሩን በሐሮማያ ዩኒቨርሲቲ ለይቶ ማቆያ አስተባባሪና ጠቅላላ ሐኪም የሆኑት ዶክተር በረከተ አብ ነጋሽ ናቸው። ዶክተር በረከተ አብ በለይቶ ማቆያው ከአምስት ዓመት በታች ለሆኑ ህጻናት ነፍሰ ጡር እናቶችና ተጓዳኝ በሽታ ላለባቸው ሰዎች ተጨማሪ የምግብ ድጋፍና አስፈላጊ ሀያ አራት ሰዓት ሕክምና ክትትል እንደሚደረግላቸው ይገልጻሉ። ተጓዳኝ የሆኑ ህመሞች ላሉባቸው ብቻ ሳይሆን ሰዎች ለይቶ ማቆያ ውስጥ በሚቆዩበት ጊዜ የተለያየ የህክምና ክል ሊያጋጥማቸው ይችላል። ከዛ በተጨማሪ ደግሞ የሙቀት ልኬ ሊገቡ ከተደረገ በተጨማሪ ቢያንስ በቀን አንድ ጊዜ የሙቀት ልኬ ወይም ደግሞ ሌሎች ሳል፣ ድሮሮ መከርከር፣ ትንፋሽ ማጠር እነዚህ እነዚህ ምልክቶች መኖራቸውና ለመኖራቸውም በተቻለ መጠን ቢያንስ በቀን አንድ ጊዜ እንዳልኩሽ ክትትል እናደርጋል አሁን በዚህ ሰዓት ላይ እንዲያውም ብዙ ችግሮች ያጋጥሙናል። ሰዎች ምልክቱ እያላቸው ምልክቱ የለንም ብሎ የመዋሸር፣ እንዲሁም ደግሞ የተለያዩ የሆኑ የአደንዛዥ እፅ ወይም ደግሞ የተጓዳኝ ሱስ ያለባቸው ሰዎች በጣም ተጨማሪ ጫና እኛ ላይ ይፈጥራል። ስለ ኮሮና ቫይረስ ማብቂያ የሌላቸው የሚመስሉ መረጃዎችን ከመስማት ጀምሮ በድንገት ወደ አስገዳጅ ለይቶ ማቆያዎች በመግባትና ከገቡ በኋላ በመረጃ እጥረት በሚፈጠር የአይምሮ መረበሽ ምክንያት ከለይቶ ማቆያዎቹ ለማምለጥ ከመሞከር አንስቶ ራስን እስከ ማጥፋት የሚያደርሱ አጋጣሚዎች በተደጋጋሚ ይሰማሉ። በሀሮማያ ዩኒቨርሲቲም በተመሳሳይ ራሱን ለማጥፋት ሞክሮ የነበረ ግለሰብ በለይቶ ማቆያው ሰራተኞችና በሐኪሞች ትብብር መትረፍ እንደቻለ የሚናገሩት ዶክተር በረከተ አብ ሰዎች በማቆያው ሲገቡ የስነ ልቦና ጫና ሊፈጠርባቸው እንደሚችል ጠቁመው፣ ይህን ለመቀነስ ተቋሙ የተለያዩ ስራዎችን እንደሚሰራ ያስረዳሉ። የተለያዩ የስነ ልቦና ጫና ሊመግባቸው ስለሚችል የስነ ልቦና ባለሙያዎችን አማክረን በድምፅ የተቀረጹ በምስል የተቀዱ አንዳንድ መልእክቶችን እንዲተላለፍ ያለውን ጊዜ ለማለፍ ወይም ደግሞ የስነ ልቦና ጫናውን ለማለፍ የሚረዱ መልእክቶች እንዲተላለፉ አርገ ከዛ በመቀጠል ደግሞ በጎ ፈቃደኛ የሆኑ የስፖርት ሳይንስ መምህራንን አሰልጥነን ሳምንቱን በሙሉ በሁለት ግሩፕ ተከፍሎ አንድ ሰው ለይቶ ማቆያ ውስጥ በሚቆይበት አስራ አምስት ቀን ውስጥ ቢያንስ ሰባት ጊዜ የሚደርስ የሪክሬሽናል የሆነ ፊዚካል ኤክሰርሳይዝ ወይም ደግሞ የአካል እንቅስቃሴ እንዲያደርጉ እናደርጋል። ቀደም ሲል በተላለፈው ዝግጅታችን ከኮሮና ቫይረስ ጋር ንክኪ እንዳላቸው ተጠርጥረው በድንገት ወደ ለይቶ ማቆያ የሚገቡ ሰዎች ውጤታቸው እስከሚታወቅ ድረስ ለከፍተኛ ጭንቀት እየተጋለጡ እንደሆነ የገለጹልንን ሰዎች ማስደመጣችን ይታወሳል። ለ14 ዓመታት በአማኑኤል አእምሮ ስፔሻላይዝድ ሆስፒታል ዳይሬክተር ሆኖ ያገለገሉትና አሁን በግል ድርጅት የህጻናት ጉዳይ ላይ የሚሰሩት የአእምሮ ሐኪም ዶክተር ምኒልክ ደስታ ከቤተሰብና ከጓደኛ ከመገለል ባሻገር በሽታው ሊኖርበት ይችላል ተብሎ ተጠርጥሮ የተቀመጠ ሰው የምክር አገልግሎት የማያገኝ ከሆነ በተለይ ጭንቀትን የመቋቋም አቅማቸው አነስተኛ የሆኑ ሰዎችን ለከፍተኛ ጉዳት እንደሚያጋልጣቸው ተናግረዋል። በለይቶ ማቆያዎች ውስጥ ለሁለት ሳምንታትና ከዛ በላይ ለሚቆ ዩ ሰዎችም የአይምሮ ዝግጅት ሊደረግላቸው እንደሚገባ አሳስበዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽ የቆየን ለዘገባዋ እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አምሃሪክ ዳት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። ለኮቪድ-19 መከላከያ ክትባትና መድኃኒት ለማግኘት የሚደረገው የምርምርም የዝግጅትም ስራ በፍጥነት እየተጓዘ መሆኑን የዓለም የጤና ድርጅት አስታወቀ ሊሳሽ ላይን ከጄኔቫ ያጠናቀረችውን ዘገባ ቆንጅት ታዬ ታቀርበዋለች። በዓለም ዙሪያ በኮቪድ-19 የተጠቁት ሰዎች ቁጥር ከስምንት ሚሊዮን አልፏል። በበሽታው ለህልፈት የተዳረጉትም እንዲሁ ወደ ግማሽ ሚሊዮን እየተቃረቡ ናቸው። በመሆኑም የዓለም ሀገሮች ሁሉ የዚህ በሽታ መከላከያ ክትባት መቼ ተገኝቶ ከወረሽኙ ተገላግለን ብለው በጉጉት እየጠበቁ ነው። የዓለም የጤና ድርጅት ይህ እውን እንዲሆን የተያዘው ጥረት በፍጥነት እየተራመደ መሆኑን ይናገራል። ያም ቢልም ታዲያ ሌላ ጉዳት የማያስከትልና በደንብ የሚሰራ ክትባት የማግኘት ስራ ብዙ ፈተና ታልፎ የሚከናወን መሆኑን ሳይገልጽ አያልፍም። የዓለም የጤና ድርጅት ዋናዋ ሳይንቲስት ሱሚያ ሱዋሚናታን በተለያየ የምርምር ደረጃ ላይ ያሉ ቢያንስ ሁለት መቶ ክትባቶች እንዳሉ ገልጸዋል። ወደ አስር የሚሆኑቱ በሰው ላይ ሙከራ እየተደረገባቸው ያሉት በሁለት ሳምንት ጊዜ ውስጥ ወደ ሶስተኛ ምዕራፍ የሰው ላይ ሙከራ እንደሚራመዱ ሳይንቲስቷ ገልጸዋል። በክትባት ሙከራ ሂደቱ አሁን እንግዲህ አዲስ ምዕራፍ ውስጥ እየገባን ነው። ምዕራፍ ሶስት ሙከራ አንድ ክትባት በደንብ መስራቱን፣ የሚያስከትለው ጠንቅ አለመኖሩን ጥርት አድርጎ የሚያረጋግጠው ነው። እንደሚሳካ ተስፋለኝ። ግን እንደምታቂው የክትባት ስራ ውስብስብ ስለሆነ በእርግጠኝነት እንዲህ ነው ብሎ ለመናገር የማችው ብዙ ነገር ይኖራል። እነዚህ ሙከራዎች የተሳካ ውጤት ባያመጡ ተስፋ መቁረጥ አይገባም። በሰው ላይ ሙከራ ወደሚደረግባቸው ምዕራፍ እየተሻገሩ ያሉ ሌሎች ብዙ ክትባቶች አሉና ብለዋል ሳይንቲስቷ። If we are very lucky, there will be one or two successful candidates before the end of this year. በጣም ከቀናን በዚህ አመት ውስጥ አንድ ወይም ሁለት ፍቱን ክትባቶችን እናገኝ ይሆናል። ነገር ግን መጀመሪያ የሙከራዎችን ውጤት ማየት ይኖርብናል። እንደሚታወቀው ሙከራውን የበሽታው ስርጭት በቀጠለባቸው አካባቢዎች ማካሄድ ስላለብን ያ ራሱ ችግር አለው። ለምሳሌ አንድ ሀገር ውስጥ ክትባቱ ቢገኝና ያ ሀገር የስርጭቱን ፍጥነት መቆጣጠር ያልቻለ ከሆነ የክትባት ሙከራውን የሚያደርግበት ሌላ ቦታ መፈለግ ይኖርበታል ማለት ነው። የኮቪድ-19 መከላከያ ክትባት ፍለጋው በዚህ እንዳለ በበሽታው ለተጠቁ ህሙማን የሚበጅ መድኃኒት ፍለጋውም ተስፋ ሰጭ እንደሆነ ነው የሚነገረው። ሬምዲሲቪር የሚባለው የኢቦላ በሽታ መድኃኒት አንዳንድ የኮሮና ቫይረስ ህሙማን ፈጥነው ማገገም እንዲችሉ የሚረዳ መሆኑ በተካሄደ ምርምር ታይቷል። ለሰውነት መቆጣት የሚሰጠው ዴክሳሜታሶን የተባለው መድኃኒትም እንዲሁም በጣም በጽኑ ከታመሙ የኮቪድ-19 ህሙማን ውስጥ ብዛት ያላቸውን ህይወት ማትረፍ መቻሉን አሳይቷል። መድኃኒቱ ለብዙ ጊዜ ስራ ላይ የዋለና ዋጋው ምርካሽ በመሆኑ እጅግ በጣም ደሃ ለሆኑት ሀገሮችም ዋጋው የማይከብድ እንደሆነ ተነግሯል። በሌላ በኩል ሃይድሮክሲ ክሎሮኪን የተባለው የወባ መድኃኒት ላይ በሰው ላይ በተደረጉ ሙከራዎች ለኮቪድ-19 ህሙማን ምንም አይነት ጠቀሜታ እንደሌለው፣ እንዳውም አንዳንዶቹን ለህልፈት ሊዳርግ እንደሚችል ነው የተስተዋለው። ይሁን እንጂ መድኃኒቱ ኮቪድ-19ን ለመከላከል ሊጠቅም እንደሚችል ሳይንቲስቶች ያምናሉ። ይህንን በእርግጠኝነት ለማወቅ በመድኃኒቱ ላይ በስፋት ሙከራ እየተካሄደ መሆኑ ተገልጿል። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ኮቪድ-19 በኢትዮጵያ ስጋት ክፋትና ጥፋቱ የኢንተርኔት ላይ አዳራሽ ውይይት በአሜሪካ ድምፅና በአህዱ ራዲዮና ቴሌቪዥን የተዘጋጀ ነገ፣ ቅዳሜ ሰኔ 13 2012 ዓ ም ከምሽቱ 2 ሰዓት ላይ በአሃዱ ቴሌቪዥን እሁድ ሰኔ 14 2012 ዓ.ም ከምሽቱ 3 ሰዓት ላይ በአሜሪካ ድምጽ አዲስ አበባ ቦሌ ጨፌ የለይቶ ማቆያ ወይም ማገገሚያ ሴንተር ውስጥ እገኛለሁኝ። ለጥያቄው ምላሽ ከመስጠትም ባሻገር ዶክተር ኤባ አባተ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተርና ሌሎችም ባለሙያዎች ለተመልካቾችና ለአድማጮች ጥያቄዎች መልስ ይሰጣሉ። ታዋቂ ኢትዮጵያውያንም ለእናንተ መልእክቶች አሏቸው። አሜሪካን ድምፅ ሬዳቢያ በእውነቱ ይሄንን ነገር አዘጋጅቶ ወገኖችን ከእኛ ጋር ታደሙ ከእኛ ጋር ታደሙ። ነገ ቅዳሜ ሰኔ 13 2012 ዓመተ ምህረት ከምሽቱ 2 ሰዓት ላይ በአሃዱ ቴሌቪዥን ኮቪድ-19 በኢትዮጵያ ስጋት፣ ክፋትና ጥፋት በአሜሪካ ድምፅና በአሃዱ ራዲዮና ቴሌቪዥን ከእኛ በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው ያዳመጣችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በኦሮሚያ ክልል የተለያዩ ክፍሎች አባሎቹና ደጋፊዎቹ ላይ ህገወጥ ግድያ፣ እስራትና ድብደባ እየተፈጸመባቸው ነው ሲል አቤቱታ አቀረበ። የኢትዮጵያ ሰብዓዊ መብት ኮሚሽን አቤቱታውን ማጣራት መጀመሩን አስታወቀ። መለስካቸው አመሀ ዝርዝር ዘገባ አለው። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሰሞኑን ለኢትዮጵያ ሰብዓዊ መብቶች ኮሚሽን ባስገባው አቤቱታ የኮቪድ-19 ወረርሽኝን ለመከላከል የታወጀውን የአስቸኳይ ጊዜ አዋጅ ተገን በማድረግ መንግሥት በአባሎቹ በደጋፊዎቹና የተለየ ሐሳብ ያራምዳሉ ባላቸው ዜጎች ላይ የተለያዩ የመብት ጥሰት ድርጊቶችን እየፈጸመ ነው ሲል ይከሳል ኦፌኮ በአቤቱታ ማመልከቻው እንደዘረዘረው በኦሮሚያ በምዕራብ አርሲ ዞን በምዕራብ ወለጋ በምስራቅ ወለጋ በምዕራብ ሀረርጌ በቡኖ ወደሌ ዞን በምዕራብ ጉጂ ዞን በቄለም ወለጋ ዞን በቦሮና ዞንና በሌሎችም አካባቢዎች በዚህ ዓመት ከአንድ መቶ በላይ ሰዎች በጸጥታ ኃይሎች እንደተገደሉ ያመለክታል። የታሰሩ የተደበደቡና የተለያዩ እንግልት የተፈጸሙባቸውን ዜጎች ስም ዝርዝር አውጥቷል። ይህንን ማሳያ ነው ያለውን ዝርዝር በመንተራስ የኢትዮጵያ ሰብአዊ መብቶች ኮሚሽን አስፈላጊውን ምርመራ እንዲያደርግና ሕጋዊ እርምጃ እንዲወስድ ጠይቋል። ቪኦኤ ማመልከቻውን ተከትሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነሩን ዶክተር ዳንኤል በቀለን ጠይቆ ነበረ የኦሮሞ ፌዴራሊስት ኮንግረስ አሁን የገለጽከውን አቤቱታ ለመስሪያ ቤታችን አቅርቧል ጠንከር ያለ አቤቱታ እና ክስ ነው ማለትም በርከት ያለ ቁጥር ያላቸው ሰዎች አባላቶቹ እና ደጋፊዎቹ ተብለው የተዘረዘሩ ሰዎች ላይ አሳሳቢ የሆነ የሰብአዊ መብት ጥሰት መፈጸሙን የሚገልጽ ነው ስለዚህ በከፍተኛ አላፊነት ስሜት ነው የተቀበልነው ምክንያቱም በአግባቡ ሊጣራ ገባው ጉዳይ ሆኖ ስላገኘ ነው ማለት ነው። የአንድ ተቃዋሚ ፓርቲ ይህን የሚያክል ቁጥር ያላቸው አባላቱ እዚህ የተገለጸው አይነት መብት ጥሰት ተፈጽሞባቸው ከሆነ አሳሳቢ ችግር ስለሆነ በተገቢው መንገድ ሊጣራ ይገባልና የማጣራት ስራ ጀምረናል። ከዚህ በተጨማሪም ተመሳሳይ አይነት አቤቱታ ከዚህ ቀደም ሲል ከኦሮሞ ነፃነት ግንባር ፖለቲካ ቡድንም ቀርቦልን ነበረ። ተመሳሳይ አይነት ነው ማለት ይቻላል። እንደዚሁ በርከት ያሉ አባላቶቹ ላይ ስለደረሰ ሰፋ ያለ ሰብአዊ መብት ጥሰት ተፈጽመዋል የሚል ቅሬታ ስለሆነ እሱንም እንደዚሁ ማጣራት ጀምረን ነበረ። አንዳንድ ቦታዎች ላይ በፀጥታ ችግር ምክንያት እንደ ልብ ለመድረስ ባለመቻላችን ስራው በታሰበው ፍጥነት ለማጠናቀቅ አልቻለም። ግን እነዚህ ሁለቱም አቤቱታዎች እንዲሁም ደግሞ ከተለያዩ ምንጮች በምናገኛቸው መረጃዎች በተወሰኑ የኦሮሚያ አካባቢዎች ተከስተዋል የተባሉት ጥሰቶች ለማጣራት ጥረት እያደረግን ያለ ነው። ኮሚሽኑ እነዚህ የተዘረዘሩ የመብት ጥሰት ድርጊቶች ተፈጸመው ከሆነ ምንድን ነው የሚያደርገው ለሚለው ጥያቄም ዶክተር ዳንኤል የሚከተለውን ነበር የመለሱት። የቀረቡልንን ሰብአዊ መብት ጥሰቶች ጉዳይ በሙሉ መጠቀመር ኃላፊነት ስላለብን በተቻለው መጠን እነዚህ ሰብአዊ መብት ጥሰቶች ተፈጽመዋል ወይስ አልተፈጸሙም፣ ተፈጽመውስ ከሆነ በተባለው መጠን የተፈጸሙ ናቸው ወይንስ ከቀረበው አቤቱታ ውስጥ በማስረጃ ደገፍ ጉዳይ አለ ወይስ የለም የሚለው በጥንቃቄ ለማጣራት ጥረት እናደርጋለን። ስራችን ነው፣ ተግባራችን ነው፣ ኃላፊነታችን ነው። ጥፋት ተፈጽሞ ሲገኝም ደግሞ ከሀሳብ እና ሊወሰድ የሚገባውን እርምጃ ተጠያቂነትን ለማረጋገጥ ጀምር ነው ለሚመለከታቸው ሁሉ እናቀርባለን እስከመጨረሻውም እንከታተላለን። ስለዚህ ጥፍሰት በተፈጸመባቸው ጉዳዮች ላይ አጥፊዎች ተጠያቂነት እንዲረጋገጥ፣ የተበደሉ ሰዎች እንዲካሱ፣ የደረሰ ቁስል እንዲሽር የተቻለንን አስተዋጽኦ ለማድረግ ተግባራችን፣ ስራችን፣ ኃላፊነታችን ስለሆነ ይህንን እናደርጋለን። ዶክተር ዳንኤል በቀለ አክለውም በአሁኑ ወቅት በኢትዮጵያ ውስጥ ለሚፈጸሙ የሰብአዊ መብቶች ጥሰቶች መነሻ ሊሆኑ የሚችሉ ጉዳዮችን ሰዎችንም አንስተው ሁሉንም ወገን ምን ማድረግ እንዳለበት አሳስበዋል። ስማቸው ለሚነሱት ፖለቲካ ፓርቲዎች ብቻ ሳይሆን በአጠቃላይ ኢትዮጵያ ውስጥ ላሉት ፖለቲካ ፓርቲዎች፣ ግን መዘንጋት የሌለበት ነገር አብዛኛው የሰብአዊ መብት ጥሰታችን ከዚህ በፊት በጣም በተደጋጋሚ እንደምለው ከፖለቲካ ቀውሱ የሚመነጭ ነው። ስለዚህ የፖለቲካ ፓርቲዎችም የበኩላቸውን ጥረትና አስተዋጽኦ እንዲያደርጉ በጣም ያስፈልጋል፣ ለእንደዚህ አይነት የሰብአዊ መብት ጥሰት የሚያጋልጡ ችግሮችን ከመፍታት አንጻር ማለት ነው። እኔ እንደሚታየኝ አንደኛው በሁሉም የፖለቲካ ቡድኖች ሊወሰድ የሚገባው እርምጃ ለምሳሌ አመፅን በግልጽ ማውገዝ እና ከአመፅ ውጭ ለሆነ ሰላማዊ ፖለቲካ ትግል እውነተኛ ቁርጠኛነት ማሳየት ይመስለኛል። እና ቢያንስ እንደዚህ አመፅ ትግል በሚካሄድባቸው ቦታዎች ላይ የሚንቀሳቀሱ የፖለቲካ ፓርቲዎች በመንግስት በኩል እየቀረበባቸው ያለው ክስ በቀጥታ ወይም በተዘዋዋሪ መንገድ የአመፅ እንቅስቃሴውንም ትደግፋላችሁ የሚል ብርቱ ክስ እየቀረበባቸው ስለሆነ እነሱም ከዚህኛው አይነት አካሄድ የተቆጠቡ መሆናቸውን ለማረጋገጥ አመፅን በማውገዝ የትግል ስልትም ደግሞ ሙሉ የፖለቲካ ፈቃደኛነትና ቁርጠኛነት ማሳየት ይጠይቃል። ስለዚህ እነሱም የችግሩ ዘላቂ መፍትሄ የመፈለግ ጥረት ውስጥ የበኩላቸውን ተዋጽኦ እንዲያደርጉ ይገባል ብዬ አስባለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አምሃን ለዘገባው እናመሰግናለን። በነገራችን ላይ አድማጮች፣ የኢትዮጵያ የሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ከአሜሪካ ድምጽ ጋር በስካይፕ ሰፋ ያለ ውይይት አድርገዋል። የዌብሳይታችንና የፌስቡክ ገጻችንን ጎብኘት ብታደርጉ በነገው ዕለት ታገኙታላችሁ። ዝግጅታችን በአሀዱ ራዲዮ 94.3 ላይም በቀጥታ እየተላለፈ ይገኛል። አድማጮች ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነፃ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። በመንግስት ጸጥታ ኃይሎች ታስረው ከተፈቱ ሰዎች መካከል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምስራቅ ወለጋ ተወካይ በሁለት ዓመት ውስጥ ሁለት ጊዜ በመታሰሬ በቤተሰቤ ኑሮና ስነ ልቦናዬ ላይ ጫና ፈጥሯል ይላሉ። የኦሮሞ ነጻነት ግንባር ኦነግ እና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ አመራሮችና አባላት መታሰራቸው በግለሰቦቹ ቤተሰባቸው፣ እንዲሁም በወደፊቱ የፖለቲካ ተሳትፏቸው ላይ ሊፈጥር ስለሚችለው ተጽዕኖ ገልጸዋል። መፍትሄ ነው ስለሚሉት ሀሳብም አብራርተዋል። በቀረበው ክስ ላይ ከክልሉ ፖሊስም ሆነ ከፍትህ ቢሮዎች ምላሽ ለማግኘት ያደረገው ሙከራ እንዳልተሳካለት የገለጸው የአምቦ ዘጋቢያችን ናኮር መልካ የፖለቲካ ሳይንስና የጋዜጠኝነትና ተግባቦት ምሁራንን በጉዳዩ ዙሪያ አነጋግሮ ያጠናቀል የሚቀረውን ዘገባ ያስደምጠናል። በመንግስት ፀጥታ ኃይሎች ታስረው ከተፈቱ ሰዎች መካከል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምስራቅ ወለጋ ተወካይ አቶ ፍቃዱ አያና በሁለት ዓመት ውስጥ ሁለት ጊዜ መታሰራቸውን ይናገራሉ። በመታሰራቸውም በእርሳቸውና ቤተሰባቸው ላይ ተፈጸመ ስላሉት ጫና ያብራራሉ። ቤተሰብ ያለ ሌላ ገቢ የላቸውም። እኔ እንደታሰርኩ ሲሆን ደሞዝ ኒምራቱ አቆሙት። ልጆቼ የሚማሩበት የሚበሉበት መንግስት ራሱ እንደ መንግስት እንደ ዜጋ ታስብ ሜንን ደሞዝ በመሀል ማቋረጥ ማለት ተጭኖም ብሎ ነው። ሳይኮሎጂካሊ ተመጥቻለሁ። ቤተሰቦቼ ተቆርተዋል። የወለደ አባቴ አባቴ ቀብር ላይ እንዳሊሳ ያደረገኝ ካብ ነው። አንድ ሰው በአጠፋው ጥፋት እንዲጠየቅ በፍርድ ቤት ማቅረብ የነበረባቸው ግን እስካሁን ከኔ አላሁን ስንት ሰዎችም ወደ ፍርድ ቤት አልቀረቡም። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ስራ አስፈጻሚ ኮሚቴ አባልና የጽህፈት ቤቱ ኃላፊ አቶ ጥሩ ነገምታ ባለፈው ሁለት ዓመታት ጋብ ብሎ የነበረው እስር ከቅርብ ጊዜ ወዲህ ደግሞ በአመራሮቻችንና አባሎቻችን ላይ እየተፈጸመ ነው ብለዋል። አንድ እውነታ አለ ባለፉት ሀያ ሰባት የኢህአዴግ አገዛዝ ዘመን ውስጥ እንደ ኦፌኮ አባሎቹና መሪዎቹ የታሰሩበት የተሰደዱበት ፓርቲ አለ። በጣም አስቸጋሪ ነው የሚሆነው። ምናልባት ባለፉት ሁለት ዓመታት ትንሽ ጋብ ብለው የነበረው ከሰሞኑ ደግሞ አገር ሽቱበት ብዙ የኦፌኮ አባላት ምክንያቶ እንዳ በደ አብርሃም ቢያና ራሁ ወለጋ ዞን እናቶ ከተማ ሚንቆሳ ከሆሮ ጉድሩ ወለጋ ሌሎች አካባቢዎች ላይ በብዛት ታስረው ይገኛሉ። ምናልባት እኛ ምክንያት ነው። የምንለው የምናራምደው ህዝባዊ አላማ ነው። ዴሞክራሲያዊ ስርአት እንዲመሰረት የምናደርገው ጥረት ነው። የኦሮሞ ነጻነት ግንባር ኦነግ ሸኔ ጉሚ ወይም ማዕከላዊ ኮሚቴ አባል አቶ ሚካኤል ቦረንም መንግስት ላይ ተመሳሳይ ክስ አላቸው። የኦነግ አባላት እየታሰሩ ነው። የጉሚ ሸኔ አባላችን አብዲ ረጋሳ ከታሰሩ ሶስት ወር አልፏቸዋል። የጉሚ ሰባ አባላትም እንደ አማንፍሌ ካዮ ፉፋ ያሉ ሰዎች ከታሰሩ አንድ አመት አልፏቸዋል። ያሶ ከበደ ከፍተኛ የኦነግ አመራር ነው። ከታሰረ አንድ ዓመት አልፎታል። በየቀኑ ስለሚታሰሩ ስማቸውንና ቁጥራቸውን ለመጥቀስ ያስቸግራል። መንግስት ይህንን የሚያደርገው የኦነግን እንቅስቃሴ ለማፈን ነው። ከዚሁ ጋር በተያያዘ የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ በቅርቡ ለአሜሪካ ድምፅ በሰጡት ምላሽ እንዲህ ብለው ነበር። የታሰሩ ሰዎች በክልላችንም በአገር አቀፍ ደረጃም ሁለት አካሄዶች ነው ያሉት። አሁን አጠቃላይ የሚታዩ ችግሮች አንደኛው ኮቪድ አስራ ስራ የሚወሰዱ የአስቸኳይ ጊዜ አዋጅ አለ። ያንን የአስቸኳይ ጊዜ አዋጅ ለማስፈጸም የሚወጡ መመሪያዎች አሉ። ያንን ለማስተግበር ሰው የተገኙ ሰዎች በህግ ቁጥጥር ስር የሚውሉና የሚታሰሩ ሰዎች አሉ። ይሄ አንድ ነው። በሌላ በኩል ደግሞ ታጥቀው የሚንቀሳቀሱ ሰዎች እና የተወሰኑ ቡድኖች ባሉበት አካባቢ ያንን ታጥቀው የሚንቀሳቀሱትን በመደገፍ በማስተባበርና የሰው ህይወትና ንብረት ላይ ጥፋት ጉዳት ያደረሱ ሰዎች በህግ የሚጠየቁበት ሁኔታ አለ። ከዚህ በዘለለ በማን አለብኝነት ምንም መሰረታዊ በሌለው ነገር የታሰረ ሰው ካለ በየደረጃ ያለውን የመንግስት አካል አቤት በማለት ጥያቄውን አቅርበው ችግር ደርሶብናል ብለው የሚያነሱ ሰዎች ካሉ መንግስት እንዲያጣራና እርምጃም እንዲወስድ አቅጣጫ የተቀመጠ ስለሆነ በዚህ አሰራር ሊጠቀሙ ይችላሉ። ከዛ በዘለለ በዝም ብሎ ለፖለቲካ ጥቅም እዛ ሰው ታሰረ፣ እዛ ሰው ሞቴ ብለው አጀንዳ አድርገው በየጊዜው ያለ የሌለው ከእውነት የራቀ መረጃን በመስጠት ህዝቡን የሚያደናግሩ አካላት ከዚህ ድርጊታቸው እንዲቆጠቡ አሁንም መልዕክት ማስተላለፍ ፈልጋለሁ። የፖለቲካ ፓርቲ አመራሮች ብቻ ሳይሆኑ የሌሎችም ዜ ዜጎች መታሰር ያሳስበናል ብለዋል። የኦፌኮ ጽህፈት ቤት ኃላፊ አቶ ጥሩ ነገምታ በእስሩ ምክንያት ሊፈጠሩ ይችላሉ ስላሏቸውም ተጽዕኖዎች ያብራራሉ። ቤተሰቦቻቸው ልጆቻቸው ሊራቡ ይችላሉ። የሚገባቸውን የትምህርት እድል፣ የኑሮ ሁኔታ ላይመቻችላቸው ይችላል። ከዛ አልፎ ተርፎ ደግሞ አላማቸውን በቁርጠኝነት ላያከናውኑ ይችላሉ። ከድቦኮ ሜዳ ላይ የቀሩ ሰዎች አሉ። ቤታቸው ባዶ የሆነባቸው ሰዎች አሉ። ልጆቻቸው አሳዳጊ ያሉ ሰዎች አሉ። እናቶቻቸውን አባታችንና አም የት ነው ያለው ብለው የሚጠይቁ እኮ አባሎቻችን ሞተዋል። ተጽዕኖ ለመፍጠር ነው እንደዚህ አይነት ነገሮችን የሚደረጉት እንጂ አባሎቻችን ወይም ትለኛ ሆነው አይደለም። ወደተለኛ ከሚባል ጋርም ተባብሮ አብሮም አይደለም። የአርሲ ዩኒቨርሲቲ የፖለቲካል ሳይንስ መምህር በጣሶ ኪኒሶ ተጽዕኖዎቹን አስቀድሞ መከላከል ካልተቻለ ወደ ሌላ ችግርም ሊያመሩ ይችላሉ ብለዋል። በሰዎች ላይ እስር፣ ግድያ፣ አካላዊ ጉዳት ማድረስ በግለሰቡና ቤተሰቦቹ ላይ ከፍተኛ ተጽዕኖ ሊያመጣ ይችላል። ቶሎ መፍትሄ የማያገኝም ከሆነ ወደ አልተፈለገ አቅጣጫ ለምሳሌ ወደ ሁከት ሁሉ ሊቀየር ይችላል ያለ አግባብ ይፈጸማሉ የተባሉት እስር እንግልትና አውከባ እንዲሁም ሰብአዊ መብት ጥሰቶች ምክንያት የትክክለኛ መረጃ አለማግኘት ክፍተት ነው ይላሉ የአምቦ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ክፍል መምህር ረዳት ፕሮፌሰር ዳኖ እንዳሉ በመንግስት ፀጥታ ኃይሎችም ሆኑ በሸማቂዎች የሚፈጸሙ የመብት ጥሰቶችን ሳይሸፋፍኑ በብዙኃን መገናኛ በማጋለጥ ለመፍትሄውም መስራት ያስፈልጋል ብለዋል ከፌዴራል ጀምሮ እስከ ታችኛው የአመራር ደረጃ ድረስ በሰዎች ላይ የሚደርሰው እንግልትና ሰብአዊ መብት ጥሰት የሚገለጽበት መንገድ ትክክል አይደለም። እየደረሰ ያለው ጉዳት በመንግስት ይሁን በሸማቂዎች መረጃው የሚሰበሰብበትና የሚተላለፍበት መንገድ ሳይሸፋፍንና ለችግሩ እልባት በሚሆን መልኩ መሆን አለበት። ዶክተር ቶኩማ ዳባ የህግ ባለሙያና መምህር ናቸው። በአሁኑ ጊዜም ለኦነግ አመራር የሆኑትና እስር ላይ ለሚገኙት አቶ አብዲ ረጋሳ እንዲሁም ሌሎች ግለሰቦች በጥብቅና እንደሚቆሙ ይገልጻሉ። በፖለቲካ አመለካከታቸው ታሰሩ ስለተባሉ ሰዎች አያያዝና የህግ ሂደቱን በተመለከተ ከቅርብ ጊዜ ወዲህ መሻሻል ቢኖርም አሁንም በፖሊስ በኩል መስተካከል ያለበትም አለ ይላሉ። ወንጀል ህጎች ዓላማ አንዱ ማስተማር ነው፣ መቅጣት ነው። ሌላው አይቶ እንድማርበት ነው። ሰውየውን አስተምሮ ጤነኛ ሰው አድርጎ ማውጣት ነው። እዚህ ውስጥ አንድ ሰው ወንጀል ሰርቶ ካልሆነ፣ ወንጀል ሳይሰራ የሚታሰር ሰው ወንጀል የሰራው ሌላ ሊሆን ይችላል። ወይም ደግሞ ወንጀል ያልሰራ ሁሉ የሚታሰር ከሆነ መንግስት ላይነት ያቃል። የህግ የበላይነት ማለት ተገቢ ምርመራ ተደርጎ ከበገቢ የመብት ጥበቃ ሰው መከሰስ ያለበት በህጉ ላይ የተቀመጠው መብቱ ሳይሸራረፍ ሊከበርለት ይገባል። አንድ ሰው ተጠርጥሮ በመንግስት እጅ ከገባ በኋላ በቂ ምግብ ማግኘት አለበት። አበሬጅ ሰው የሚተኛበት ቦታ መተኛት አለበት። ለሰው የሚገባል ተብሎ ስታንደርድ አለ ኢንተርናሽናል ስታንደርድ አለ። ያንን አሟልቶ ነው ማስተኛት፣ ማብላት፣ ማጠጣት ያለበት። ምክንያቱም የሰውዬው ተጠርጣሪ ነው። ስለዚህ መንግስት ይህን በጥሞና መከታተል፣ ማወቅ፣ ማስተካከል ይህንን የማይስተካከል ኮሬ ደግሞ ይህንን የሚያደርጉ ሰዎች ላይ እርምጃ ማውሰድ ሲገባው እየተሸራረፈ እየታየ ብዙ ሰዎች እያበረከቱ ይ መንግስት በክሱ ዙሪያ ከክልሉ ፖሊስም ሆነ ፍትህ ቢሮዎች ምላሽ ለማግኘት ያደረግኩት ሙከራ ለአሁኑ አልተሳካም። ከሁለት ዓመት ወዲህ የእስርም ሆነ ሰብአዊ መብት ጥሰት መነሻ መሆኑ የሚገለጸው በመንግስትና ሸማቂዎቹ መካከል የሚደረገው ግጭትን ለማስቆም የሚደረግ ውይይት ላይ በመሳተፍ ኦነግ አስተዋጽኦ ማድረግ ይችላል ይላሉ አቶ ሚካኤል ቦረን። እርቅ ለመፈጸም የማያስችል ምክንያት የለም ዶክተር አብይ ወደ ስልጣን ሲመጡ በጠረጴዛ ዙሪያ ተወያይተን ለመፍታት የሚያዳግተን የዚህ ሀገር ችግር የለም እናደርጋለን፣ እንፈታለን ብለው ቃል ገብተው ነበር። ዛሬም ቢሆን በውይይት ሊፈታ የማይችል ችግር የለም ብለን እናምናለን። በውይይቱ ላይ ድርሻችሁን ተወጡ ከተባልን ደግሞ የድርሻችንን ለመወጣት ዝግጁ ነን። የችግሮቹ መፍትሄ ሀሳብ ነው የሚሉትን የፖለቲካ ሳይንስ እንዲሁም የጋዜጠኝነትና ተግባቦት መምህር እንዲያብራራሉ። አንደኛው ህዝቡ የሚጠይቃቸውን ጥያቄዎች መመለስ ነው። ሁለተኛ ደግሞ ወንጀለኞችን ለፍርድ ማቅረብ ነው። ሶስተኛው ለመፍትሄው ህብረተሰቡን ማወያየት ነው። ለአንድ ወገን ከወገነ መረጃ የምንነሳ ከሆነ ለችግሩ ልባት መስጠት አንችልም። ስለዚህ ትክክለኛ መረጃ ላይ ተመስርተን ህብረተሰቡን ባሳተፈ መልኩ የመፍትሄ ሀሳቡን ማፈላለግ ይጠበቅብናል። ችግሮችን በሰከነ መንገድና ውይይት የመፍታት ባህልም ማዳበር እንደሚገባም ተጠቁሟል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮር መልካን እናመሰግናለን። ዝግጅታችን ይቀጥላል። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት ለ ባልተፈለገ እርግዝና በባህልና ባለባቸው የአካል ጉዳትና የአእምሮ እድገት ውስንነት ምክንያት በወላጆቻቸው የተጣሉና በማህበረሰቡ የተገፉ 88 ህጻናትን ከተጣሉበት አንስቶ የሚያሳድግ አንድ የቤተሰብ በጎ አድራጊ ማህበር መንግስት ማድረግ የሚገባውን ድጋፍ ባለማድረጉ ሊዘጋ መሆኑን የማህበሩ አመራሮች ለቪኦኤ ተናገሩ። የማህበሩ መስራችና ሰብሳቢ አቶ አርጋዋ የለ ማህበሩ ድጋፍ በማፈላለግ ላለፉት ተከታታይ አራት ዓመታት ለ38 ሺ ተማሪዎች የትምህርት ምገባ ማካሄዱን እና ትምህርት ቤቶች በመዘጋታቸው ድጋፉን ወደ ኮረና መከላከል በማዞር 3 ነጥብ አራት ሚሊዮን በሚገመት ብር የመከላከያ ቁሳቁሶችን ገዝቶ ድጋፍ ማድረጉን ገልጿል። የሐዋሳ ከተማ አስተዳደር ምክትል ከንቲባ አቶ ጥራቱ በየነ የከተማው አስተዳደር ለማህበሩ ድጋፍ ለማድረግ እየተነጋገረ መሆኑን ከቪኦኤ ጋር በነበራቸው ቆይታ ተናግረዋል። ስለተደረገላቸው እንክብካቤና ድጋፍ ደግሞ ልጆቹ ምስክርነታቸውን ሰጥተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ በዚህ ዙሪያ ያሰናዳውን ዘገባ ቀጥሎ ያስደምጠናል። የማህበሩ መስራችና ስራ አስካጅ አቶ አርጋው አየለ በሐዋሳ ከተማ በመሰረቱት አበነዘር ድጋፍና የህፃናት ማሳደጊያ ላለፉት 14 ዓመታት የተጣሉና የተገፉ ህፃናትን በማሳደግ ላይ መሆናቸውን ተናግሯል። ልጆቹ ተጥለው የሚገኙት ጎዳና ተዳዳሪዎችና ተማሪዎች ሲወልዱ አካል ጉዳተኛ ሆነው ሲፈጠሩና ቤተሰቦቻቸው የማሳከም አቅም ሲያጡ ነው ብሏል። በዓመት ውስጥ 13 ሚሊዮን ብር ለልጆቹ ቀለብ ወጪ እንደሚያደርግ ተናግረው፣ ለቤት ክራይ ብቻ በየወሩ 103,000 ብር እንደሚከፍል ማስታውቀዋል። ልጆቹ መማር በሚፈልጉበትና በግል ትምህርት ቤቶች እየከፈለ እያስተማረ መሆኑን ገልጧል። ችግርተኞች ብዬ ለምኛ አንስቸው ባለ ሀብት ነው ስስቴንብል ሊሆን የሚችለው ድርጅት ራሱን ችሎ ከዚ በኋላ ለዘለቄታ ለዘላለም ሊኖር የሚችለው መሬት ስኖሩ የራሱ ቤት ስኖሩ የራሱ ንብረት ስኖሩ። ማህበሩ ልጆቹን በሐዋሳ ከተማ ሶስት ቦታዎች በሰው ግቢ ተከራይቶ እንደሚያኖራቸውና የከተማው መንግስት ማድረግ የሚገባውን ድጋፍ ባለማድረጉ ልጆቹ ወደ ላይ ሊቀሩ እንደሆነም ለቪኦኤ ተናግሯል። አንድ ቀንም ብትሆን እስቲ ላገልግላቸው ብዬ ነው። እንደምታየው ብዙ ልጆች ነው ያሉት

እዚህ አሁን በተከራየሁበት ቤት ብር ጨምርና ወይም ቦታ ብለ የሚሄድበት ቦታ ለ እንግዲህ በተከታታይ ለብዙ ዓመታት ሳመለከት ኮይ ይቻለ እስከዛሬ ድረስ ከመንግስት የተሰጠ መስጋታ የለም፣ ገዛ የለም። እንደምታየው ሰው ነኝ እና ድርጅቱ ግን ዘላቅ መሆን አለበት። መንግስት ቢያግዘን፣ ቦታ ቢሰጠን፣ ቤት ቢኖረን ሶስቴንብል መሆን ዘለቀታ ትልቅ ችግር ውስጥ ነው ያለ ድርጅቱ። መሰረታዊ ጥያቄ ልጆቹ በዘላቅነት የሚያድጉበት የሚያድጉበትና የሚኖርበት ቤት መስራት ቦታ መሆኑን ተናግሯል። በተደጋጋሚ ለብዙ ጊዜያት እንግዲህ ልጆቹ የተማሩ ትምህርት ቤት ያለው እዚህ ነው እና እዚህ መማር እንዲችሉ ክልሉ መንግስቱ ጠይቀናል። ብዙ ጊዜ ጠይቀናል። አንዳንድ ጊዜ ሊሆን የማይችል ቦታ ይሰጡናል። ያንን ቀይሩ ልጅ ስኖር አይቀይሩም። ይሄድ ይሄድ ይቀየራል እንደዚህ እየተባለ ድረስ ትኩረት ተሰጥቶ መንግስት ትምህርታቸውን ጨርሰው ዩኒቨርስቲ ድረስ የገቡ ተማሪዎች እንዳሉና አገር የሚጠቅሙ ዜጎች የተፈጠሩ መሆናቸውን ገልጠው የከፋ ጉዳት ያለባቸውና የሚታመሙ ህጻናትንም እንደሚያሳክሙ የሚናገሩት አቶ አርጋው በተደጋጋሚ ጊዜ ጥያቄ አቅርበው ቃል ቢገባላቸውም ተጨባጭ ባለሆነ ምክንያቶች እንደዘገየባቸው፣ በተለይ የቀድሞው የከተማ አመራሮች ቦታውን እንደሚያስረክቡ ከስምምነት ከደረሱ በኋላ ማህበሩም ድጋፍ ለሚያደርጉ አካላት በማሳወቁ ለመኖሪያ ቤታቸው ይከፈል የነበረው ድጋፍ በመቋረጡ ለኢዳ መዳረጉም ተናግሯል። ከዚህ በተጨማሪ ማህበሩ ድጋፍ በማፈላለግ ላለፉት ተከታታይ አራት ዓመታት በደቡብ ክልል በሲዳማ በደቡብ ኦሞ በሃላባ እና በጋሞ ዞን ባሉ 51 ትምህርት ቤቶች ከ31 ሺህ በላይ ለሚበልጡ ተማሪዎች የትምህርት ቤት ምገባ ማካሄዱንም አቶ አርጋው ተናግሯል በኮሮና ምክንያት ትምህርት ቤቶች ዝግ በመሆናቸው ድጋፉን ወደ ኮሮና መከላከል በማዞር 33 ሚሊዮን በሚገመት ብር የመከላከያ ቁሶችን ገዝቶ ድጋፍ ማድረጋቸውም ገልጠዋል። ካልተጋገዝን፣ ካልተባበርን፣ እርስ በርስ ካልተረጋጋን መዝለቅ ስለማንችል ያ እያየን ያለ ነው። ምሁሩም፣ ተኛውም፣ ሀብታሙም፣ ሌላውም የኮቪድ 19 እየገደለን እያጠፋ ያለ ጊዜ ላይ ስላለን ያለንን አካፍለን አትሊስት ሰተን ሀማቱ ሊሰዎች ነ የደቡብ ክልል ትምህርት ቢሮ ምክትል ኃላፊ አቶ ተሰማ ዲማ ማህበሩ ለሌሎች አካላት አራያ በሚሆን መልኩ ልዩ ፍላጎት ያላቸውን ህጻናት ከሜዳ በማንሳት እያስተማረ መሆኑና ከሰብአዊነትም ባለፈ ለትምህርት ጥራት ትልቅ አስተዋጽኦ እያበረከተ ነው ብሏል። ይሄ በትምህርት ስርዓቱ ውስጥ በተለያየ ምክንያት የትምህርት እድል ሳያገኙ የሚቀሩ ልጆች እንዳይኖሩ ከየሜዳው እየለቀመ ነው ስራ እየሰራ ያለው። በራሱ ማቆያ ቆይቶ ማስተማር፣ ማሰልጠን ትልቅ ስራ ስለሆነ ይሄንም እያደረገ ነው ያለው። በተለያዩ ዞኖች በርካታ ትምህርት ቤቶች ላይ ለቁጥራቸው በርከት ላሉ ተማሪዎች የምገባ ይሄን ለሚያቀርቡበት ሁኔታ ነው ያለውና እኛም በመንግስት አቅም ተደራሽ ያልሆኑ አካባቢዎችንም ጭምር እየለየ ተደራሽ በማድረግ እያገዘን ያለውና መስራቱን በደቡብ ክልል ለማሳለጥ የአጋርነት ደረጃው ከፍ ያለ ነው ብለን ነው የምንወስደው። የአዋሳ ከተማ አስተዳደር ምክትል ከንቲባ ጥራቱ በየኔ ማህበሩ እየሰራ ያለው ስራ ከፍተኛ እንደሆነ ገልጧል። አንዳንዶቻችን በቤታችን ውስጡ ጭምር ለማቆየትና ለማስተዳደር፣ ለማሳከም ሊከብደን የሚችለውን በሙሉ በመውሰድ እንደራሱ ራሱ ልጅ በመንከባከብ ጤንነታቸውን በማከም ለሀገር ብቁ ዜጋ እንዲሆኑ በማድረግ ትልቅ አስተዋጽኦ ለከተማችን እያደረገ ያለ ድርጅት ነው። የከተማው አስተዳደሩ ፕሮጀክት ኮንቲነንቶ የተሰኘ የጣሊያን ድርጅት የስራ ዘመኑን በማጠናቀቁ የሚለቀቀውን ቦታ ለመስጠት ከክልሉ ፋይናንስ ቢሮ ጋር እየተነጋገረ መሆኑን አቶ ጥራቱ ከቪኦኤ ጋር በነበራቸው ቆይታ አስታውቀዋል። ከዚህ ቀደም በተለያየ አጋጣሚ ደቡብ ክልል ፋይናንስ ቢሮ ጋር እየሰራ ነው ያለነው ስራ አንድ ፕሮጀክት ፌዛውት የሚያደረጋለ ቤት ያለው ነው። በዚህ እሱን የሚያገኙበት ሁኔታ ጥረት እያደረግን ነው እንጂ ከተማ አስተዳደሩ መደገፍ ፈለገ አይደለም፣ ስራው መደገፍ የሚገባው ነው። የራሳችንን የመንግስት ስራ ጨምሮ የሰሩ ያሉ ስላሉ ድርጅቱ ጋር በቂኝት እያደረገ ነው። ከአብራኩ ከወጡ ልጆቹ ጋር አስልቶ ልጆቹን 93 የሚያደርሰው አቶ አርጋው በጎ ማድረግ ልምምድ ነው፣ እያበረከትኩ ባለው በጎነት ሐሴት አደርጋለሁ ይላል። ልጆቹ ደግሞ ስጋዊ ወላጅ ብናጣም ፈጣሪ ተንከባካቢ አባት ጥሎልናል በማለት ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዎስ ሐዋሳም ዮናታን ዘብዲዎስን ለዘገባው እናመሰግናለን። ኮቪድ-19 በኢትዮጵያ ስጋት ክፋትና ጥፋቱ የኢንተርኔት ላይ አዳራሽ ውይይት በአሜሪካ ድምፅና በአህዱ ራዲዮና ቴሌቪዥን የተዘጋጀ ነገ ቅዳሜ ሰኔ 13 2012 ዓ ም ከምሽቱ 2 ሰዓት ላይ በአሃዱ ቴሌቪዥን እሁድ ሰኔ 14 2012 ዓ.ም ከምሽቱ 3 ሰዓት ላይ በአሜሪካ ድምፅ አዲስ አበባ ቦሌ ጨፌ የለይቶ ማቆያ ወይም ማገገሚያ ሴንተር ውስጥ እገኛለሁ። ለጥያቄዋ ለጥያቄው ምላሽ ከመስጠትም ባሻገር ዶክተር ኤባ አባተ የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተርና ሌሎችም ባለሙያዎች ለተመልካቾችና ለአድማጮች ጥያቄዎች መልስ ይሰጣሉ። ታዋቂ ኢትዮጵያውያንም ለእናንተ መልእክቶች አሏቸው። አሜሪካን ድምፅ ሬዲዮ በእውነቱ ይሄንን ነገር አዘጋጅቶ ከኛ ጋር ታደሙ። ከኛ ጋር ታደሙ። ነገ ቅዳሜ ሰኔ 13 2012 ዓ ም ከምሽቱ 2 ሰዓት ላይ በአህዱ ቴሌቪዥን ኮቪድ-19 በኢትዮጵያ ስጋት፣ ክፋትና ጥፋት በአሜሪካ ድምፅና በአህዱ ራዲዮና ቴሌቪዥን ከኛ ጋር ታደሙ። የተከበራቸው አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታና በሌሎችን ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም በደናለ